ዶክተር አብይ አህመድ በትላንት የቃለ ማህላ ንግግራቸው ከሀገር ውጭ ለሚኖሩ ኢትዮጵያውያን በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ሲሉ ጥሪ አቅርበዋል። እርቅና መግባባት እንዲኖር ያላቸውንም አቋም ገልጸዋል። ይህ የጠቅላይ ሚኒስትሩ ንግግር በብዙዎች ዘንድ አስታራቂና ወደ ሰላም የሚያመጣም ነው ተብሏል። እና በውጭ የሚገኙ ኢትዮጵያውያን ይህን የጠቅላይ ሚኒስትሩን ጥሪ እንደምን ተመለከቱት? ትላንት የአንዳንዶቹን አስተያየቶች አቅርበን ሌሎችንም ዛሬ እንደምናሰማ በገለጽነው መሰረት የአማራ ዲሞክራሲያዊ ኃይል ንቅናቄ ከተባለው ድርጅት የተሰጠውን አዲሱ አበበ ያቀርበዋል። ኢዴሃን ከትናንት በስቲያ እሁድ እዚህ ዋሽንግተን አካባቢ ቨርጂኒያ ውስጥ አንድ ስብሰባ ጠርቶ ቪኦኤም ተከታትሎታል። ስብሰባው በዋናነት የተጠራው ኢዲሃን የታጠቀ ሰራዊት እንዳለውና ያንንም ከስፍራው ባመጣው የቪዲዮ ምስል ለታዳሚዎቹ ለማሳየት እንደሆነ የውጭ ግንኙነት ኃላፊው ወጣት ታዘበው አሰፋ ገልጧል። ከዚህ ቀደም በአማራ ስም የተደራጁ ወደ 18 የሚሆኑ የፖለቲካና የሲቪክ ስብስቦችን አቅርበናል። ኢዲሃን ደግሞ ከ18ቱ አንዱ ነው። ለመሆኑ ይህን የኤርትራውን ጉዞ አለ ስለሚባለውም ሰራዊት በአስራ ስምንቱ ውስጥ ያሉት ያውቃሉ? አቶ ታዘበው ይህን ጥያቄ በመመለስ ይጀምርና የእሁዱን ስብሰባ ዓላማም ያብራራል። ይህኛው ጉዞ ከትብብሩ ከመፈጠሩ በፊት እንደ አንድ ድርጅት እንደ አዲሃን የተደረገ ነው። ነገር ግን በአስራ ስምንቱ ውስጥ አብረን ያለንን አስራ ስምንቱ የሚሰራቸው የስራ እቅዶች አሉ በዛ ውስጥ ደግሞ በጋራ በቅርቡ የምናደርጋቸው ስራዎች ይኖራሉ። አሁን ግን ያደረግነው እኔ ያሳየሁት አዲሃን የአማራ ዲሞክራሲያዊ ኃይል ንቅናቄ ሰራዊት ያለው መሆኑን በኤርትራ የሚንቀሳቀስ መሆኑን እንደ ድርጅትም ትክክለኛ መዋቅር እና አደረጃጀትን ይዞ በከፍተኛ በኢትዮጵያ ውስጥ እንቅስቃሴ እያደረገ መሆኑን ለማሳየት የተደረገ ስብሰባ ነው። የውጭ ግንኙነት ኃላፊው አቶ ታዘበው የኢዲሃን ሰራዊት እየሰለጠነና እየተንቀሳቀሰ ነው ወዳለበት ወደ ኤርትራ ሲመለስ ይዤ መጣሁ ያለውን ቪዲዮ ለተሰብሳቢው አሳይቷል። ተሰብሳቢውም ነፍጥ የያዙ ጦር መሳሪያ የታጠቁ በመቶዎች የሚቆጠሩ ብዙዎቹ ወጣቶች የሆኑበትን ተመልክቷል። ግን እውን እነዚህ ሁሉ እንደተባለው ኤርትራ መሬት ላይ ይገኛሉ? ይህን ቪዲዮ ለሚያይ ሰው የዚህን እውነታነት እንደምን ማሳመን ትችላላችሁ? ኤርትራ ውስጥ ለመሆናቸው ለማስረጃ እኮ እኔ ኤርትራ ድረስ ተጓዝቶኝ ከኤርትራ ሁኜ ኦማሀጀር ቦርደር ኢትዮጵያ ቦርደር ላይ ሆኜ አንተማ መሄድ ትችላለህ እኮ ታዘበው። ነገር ግን እነዛ ያን ያህል ቁጥር ያለው ሰራዊት ኤርትራ ምድር እየሰለጠነ እየተንቀሳቀሰ ነው ወይ የሚለውን ጥያቄ፣ አዎ እዛ በሄድኩበት ሰራዊቱ ተሰልፎ ሲቀበለን፣ ንግግር ስናደርግ፣ እኛን አጅቦ ሆ ሲል ከመሀሉ ሆነን፣ እንደገናም ከወታደራዊ ልምምድ በኋላ ተመልሰን አብረን ስንጨፍር፣ እነዚህ ማስረጃዎች ናቸው። ከሰራዊቱ መሀል ሁነን ታጅበንም እየተተኮሰ እንግዲህ አቅርበናል። ከዚህ በላይ የተለየ ማስረጃ ማቅረብ አንችልም። ይህንንም እስካሁን ስላልተደረገ ነው እዛ ድረስ መሄድን ያስፈለገ። ቪዲዮንም የምናሳየው አንደኛ የሚያውቋቸውም ሰዎች ስላሉ፣ ሁለተኛ በዛ ትግል ውስጥ ያሉ በሰላማዊ መንገድም ሲታገሉ የነበሩ ሰዎች ስለሆኑ፣ ሶስተኛ በዛ ውስጥ ያሉ ወጣቶች በተለያየ ዩኒቨርሲቲ የመጡና ከዛ የተሰባሰቡ ስለሆነ አሁን ደግሞ ኢትዮጵያ ስጥ ውስጥ ባለው ሁኔታ በተለይም አማራው ባለው ስርዓት አመኔታና ስለሌለው እና እየተገፋ ስለወጣ በውጭ ያሉት ስለሚያውቋቸው እንዲያዩና እውነት መሆኑን እንዲያረጋግጡ ነው። ለምን ኤርትራ ምድር መሄድ አስፈለገ? ለምን ያን መረጣችሁ? አሁን በአካባቢያችን የትም ቦታ እንደዚህ አይነት እንቅስቃሴ ማድረግ አይቻልም። ወደ ጅቡቲ የሄዱ የኢትዮጵያ አየር ኃይሎች ተይዘው ነው የተመለሱት። ኬንያ ውስጥ እኛ በነበርንበት ጊዜ የሌሎች ተቃዋሚዎች ኬንያ ውስጥ ገብተው ይገደላሉ፣ ታፍነው ይወሰዳሉ። ስለዚህ ያለው አማራጭ አሁን ባለው ተጨባጭ ሁኔታ ስልጠና ብቻ እዛ ካካሄድን ትግል የምናካሄደው ሀገራችን ውስጥ ነው። አብሮ የኖረ ህብረተሰብ ነገ የተረጋጋ ሥርዓት ቢኖር ለመቀራረብም፣ ለመነጋገርም መደጋገፉ አሁን የተሻለ ሁኔታ ይፈጥራል በሚል ነው በዛ የምንንቀሳቀሰው። ለኢትዮጵያ ፖለቲካዊ መፍትሔ ለመሻት ኤርትራ ውስጥ ሆኖ መታገልን የማይቀበሉ ሲጀምርም ተዓማኒነት የለውም ውጤትም አልተገኘበትም የሚሉ አሉ። የብዙ ሰው ጥያቄ ነው። በተለይ በመሳሪያ አንስተው የሚንቀሳቀሱ እና ለመንቀሳቀስ የወንዱ ያሉ የወጡ ወንድሞቻችን በድርጅት ደረጃ ባለመደራጀታቸው ከበስተ ጀርባ ከሌላ ባለማግኘታቸው ብዙ ጓዶቻችን ብዙ ወንድሞቻችን ብዙ በዚህ ስርዓት የተገፉ አማራዎች መስዋዕትነት ከፍለዋል። በድርጅት ደረጃ አይደለም የተንቀሳቀሱት፣ እና እኛ እየተንቀሳቀስን ያለኑ ደግሞ እንደ ድርጅት ነው። በድርጅትም ውስጥ በመሆኑ አገር ቤት ውስጥም ከፍተኛ እንቅስቃሴ እናደርጋለን። በሁሉም በአማራ ክልሎች የምንንቀሳቀስባቸውን ቀበሌዎችን እና ወጣቱን እንዴት እየመለመንና እያደራጀን ያን ያህል እንቅስቃሴ ኢትዮጵያ ውስጥ ካረጋቸው ወደ ኤርትራ መሄድ ታዲያ ለምን አስፈለገ? ታዘበው የሰው ልጅ ኢትዮጵያ ውስጥ ሲታ ሊገደል ማደኛ ሲወጣበት ሲፈለግ ራሱን ወደ ሌላ ቦታ ቀይሮ አስፈላጊውን ስልጠናና ልምምድ ወስዶ መመለስ አለበት። ዝም ብዬ መሳሪያ አንስቼ በረሃ መግባት ሳይሆን መሳሪያ እንዴት እንደሚተኮስ መሳሪያ ቢነክስብኝ ኢላማ እንዴት እንደሚተኮስ ወታደራዊ ትምህርት የግድ ያስፈልገኛል እና ወታደራዊ ትምህርት ደግሞ መውሰድ አለበት። ወታደራዊ ዲስፕሊን ያስፈልገዋል በረሃ ገብቶ ከኤርትራ መንግስት ጋር ግንኙነት በመፍጠር እንደገናም ደግሞ በኢትዮጵያ ውስጥ በተለያየ ጊዜ በመኮንንነት ማድረግ የነበሩ ሰዎች በነፃ መሬት ተንቀሳቅሰው ተረጋግተው ትምህርቶችን መስጠት እንዲቻል ነው ኤርትራን የምንጠቀመው። ለመሆኑ ኢዲሃን የአመራር መዋቅር አለው ማለት እነማን ናቸው መሪዎቹ? የድርጅቱ ሊቀመንበር ታጋይ ተፈሪ ካሳሁን በመቀሌ ዩኒቨርሲቲ የህግ ተማሪ የነበረ በመያድ አስተዋጽኦ ሲያደርግ የነበረ እንዲሁም እነታጋይ ፍጹም፣ እነታጋይ ጌትነት የራሳቸው ፋርማሲ የነበረ ፋርማሲያቸውን ዘግተው የሄዱ እነታጋይ ደነቀው ስድስት ኪሎ ተማሪ የነበሩ ከዛ ግራጁዌት አድርገው ወያኔ ሊያሰራቸው ስላልቻለ በረሃ ገብተው ትግሉን እያፋፈሙ ያሉ እነታጋይ ተስፋሁን የመያድ የህዝብ ግንኙነት ኃላፊ የነበሩ እነዚህ ሁሉ ኃላፊነት ወስደው እየተንቀሳቀሰ ያለ ድርጅት። እንደ ሌሎቹ በውጭ እንዳሉ ድርጅቶች ሁሉ ኢዲሃንም በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ አስተያየት አለው። በህዝብ ትግል ነው ወደዚህ ቦታ የመጡት። በኢትዮጵያ ውስጥ የተፈጠረው ከፍተኛ እንቅስቃሴ ነው ወደዚህ ቦታ ያመጣቸው እና ያ የህዝብ ጥያቄ ራሱን የቻለ መሰረታዊ ለውጥ የሚፈልግ ጥያቄ ነው። የመጡበት መንገድ አልጋ ባልጋ እንዳልሆነ ሁሉም ኢትዮጵያዊ ያውቀዋል። በፈተና በችግር እና የህዝብን ጥያቄ በማንሳት ወያኔም ደግሞ ከገጠመው ፈተና ለመውጣት የግድ ሰው መቀየር እንዳለበት ሁኔታ ካልተጠቀመ ወደ ባሰ አዘቅት ሊገባ እንደሚችል በማየት ያደረገው ነው። ግን ጠቅላይ ሚኒስትሩ እንደግላቸው የምናከብራቸውና የምናደንቃቸው ቢሆንም አሁን ባለው የኢትዮጵያ ተጨባጭ ሁኔታ ግን ወያኔ ያሰራቸዋል ብለንም አናስብም። በሀገራችንም ውስጥ ደግሞ እንዲመጣ የምትፈለገው መሰረታዊ ለውጥ እንዲመጣ ነው ነፃ፣ የወታደራዊ፣ የጸጥታ፣ የፕሮፓጋንዳ፣ የህግ አውጪና አስፈጻሚውን አካል ወያኔ ያስ እድሉን ይሰጣቸዋል እና ሀገራችን ወደ ስር ነቀል መሰረታዊ ለውጥ ትሄዳለች ብለን አናም ግን እንደ ሰው ልጅ በተስፋ የሚሆነው እንጠብቃለን። እኛ በወታደራዊ ሀይል እየተንቀሳቀስን ሰራዊት እየገነባን ያለን ሀይሎች በመሆናችን የሚመጣውን ለውጥ እየያየን ግን ትጥቃችን ከመፍታት ሰራዊታችንን በማደራጀት እና በማስታጠቅ ላይ እንገኛለን። የሚመጣው ለውጥ ጥሩና ህዝባችንን እንባ የሚያብስ ወደ ተሻለ ደረጃ የሚያደርስ ከሆነ እንቀበለዋለን። ግን የአማራውን የተነጠቁ መሬቶችን የማያስመልስ ከሆነ ትግላችን ይቀጥላል።